ተፈናቃዮችን ወደ ወልቃይት የመመለሱ ሂደት እንደሚጀምር የትግራይ ክልል አስታወቀ። የትግራይ ክልል ጊዜያዊ አስተዳደር ምዕራብ ትግራይ ዞን እያለ የሚጠራውና ከጦርነቱ ፍጻሜ በኋላ በአማራ ክልል የወልቃይት ጠገዴ፣ ሰቲት፣ ሁመራ ዞን ተብሎ ወደ ተቋቋመው አካባቢ ተፈናቃዮችን እንደሚ እንደሚጀምር እንደሚልክ የትግራይ ክልል ምክትል ፕሬዚዳንት ተናግረዋል። ምክትል ፕሬዚዳንቱ ሌተናል ጀነራል ታደሰ ወረደ ከትላንት በስቲያ ቅዳሜ ዕለት በሰጡት መግለጫ ደግሞ በክልሉ ተባብሰዋል የተባሉ ወንጀሎች ላይ ተጠያቂነት ለማስፈን ጊዜያዊ አስተዳደሩ ይሰራል ብለዋል። ሙልጌታ ጽፋ ዘገባ አለው። በፌዴራሉ መንግስትና በፕሪቶሪያው የሰላም ስምምነት አከራካሪ እየተባሉ ከሚጠሩት የትግራይና የአማራ ክልሎች አዋሳኝ ዞኖች መካከል ወደ ሆነው የወልቃይት አካባቢ ተፈናቃዮችን የመመለሱ ሂደት እንደሚጀመር የትግራይ ክልል ምክትል ፕሬዚደንት ገልጸዋል። በክልላዊ መንግስቱ ምዕራብ ትግራይ ዞን እየተባለ የሚጠራውና ከሰሜን ኢትዮጵያው ጦርነት በኋላ በአማራ ክልል መንግስት የወልቃይት ጠገዴ አስተዳደር ዞን ወደሚባለው አካባቢ ተፈናቃዮችን ለመመለስ ቀደም ሲል ወደ ራያና ጸለምት ወረ ታዳዎች፣ ከተከናወኑ ስራዎች ተሞክሮ መወሰዱን ምክትል ፕሬዚደንቱ ሌተናንት ጀኔራል ታደሰ ወረደ ከትናንት በስቲያ ቅዳሜ ሐምሌ ስድስት ቀን ሁለት ሺ አስራ ስድስት ዓመተ ምህረት ለክልሉ ብዙሃን መገናኛ በሰጡት መግለጫ ላይ አመልክተዋል። በጸለምታ አካባቢ በአማራ ክልል መንግስት በተቋቋመው አስተዳደር የተሾሙ አመራሮችና ታጣቂዎች አሁን ስራ ማቆማቸውን በመግለጫቸው ያነሱት ምክትል ፕሬዚደንቱ ገና ከአካባቢው ያለቀቁ በመኖሯቸው እንዲለቁ ከመከላከያ ሰራዊት ጋር ውይይት እየተካሄደ ነው ብለዋል። በቅርብ ጊዜያት ወደ ምዕራብ ትግራይ ተፈናቃዮች መመለስ ይጀመራል ብለዋል። አብ ቀረባ ግን ንጅምሮ ክኸውን ምዕራብ ትግራይ ሰፈራይ። ተፈናቃዮችን ወደ ምዕራብ ትግራይ የመመለስ ስራ በቅርብ የምንጀምረው ይሆናል። በአካባቢው ቀደም ሲል ባለቤት ባላቸው ይዞታዎች ላይ የሚገኙ ከአማራ ክልል በፖለቲካዊ ውሳኔ ዴሞግራፊ ለመቀየር የገቡ ሰፋሪዎች አሉ። እነዚህ ሳይነሱ ተፈናቃዮችን ለመመለስ ያዳግታል። ስለዚህ የያዙትን የሰው ቤትና የሰው ማሳ ቀድመው መልቀቅ ይኖርባቸዋል። ይህ እስኪጠናቀቅ ግን አንጠብቅም። ጎን ለጎን ተፈናቃዮች የሚመለሱበትን ሁኔታ ማመቻቸት አለብን። ተፈናቃዮችን ወደ ቀያቸው የመመለሱ ሂደት በሰላማዊ መንገድ ብቻ መፈጸም እንዳለበት ያመለከቱት ምክትል ፕሬዚደንቱ ስራውን በማጠናቀቅ ከአጀንዳው መውጣት ይገባል ብለዋል። ወደ አካባቢው ከሚመለሱ ተፈናቃዮች መካከል በሱዳን ካለው ጸጥታዊ ሁኔታ አኳያ በሰሜን ኢትዮጵያው ጦርነት ወቅት ወደዚያች ሀገር ለተሰደዱ ቅድሚያ እንደሚሰጥ አስታውቀዋል። ሁኔታና የሱዳኑን ተማዛባሪ በሱዳን ባለው የጸጥታ ሁኔታ ምክንያት በዚያ በስደት የሚገኘው ሕዝባችን ስጋት ተደቅኖበታል። ስለዚህ የጸጥታ ሁኔታው ከግምት ውስጥ በማስገባት ቶሎ ልን ደርስለት ይገባል። በቅርብ ጊዜም የሚጀመር ይሆናል። ትናንት ጀነራል ታደሰ ከመከላከያ ውጭ የታጠቁ ኃይሎች ከአካባቢው እንዲወጡ የአካባቢው ተወላጆች ሁነው ከ2013 ዓ ም በፊት የታጠቁ ደግሞ ከነ ትጥቃቸው እንዲቆዩ እንደሚደረግ ገልጸዋል። በተመሳሳይ ከጦርነቱ በፊት ታጥቀው የነበሩ ተፈናቃይ ሚሊሻዎቹም ከነ ትጥቃቸው ይመለሳሉ ብለዋል። እስካለፈው ሰኔ 30 ቀን 2016 ዓ ም ተፈናቃዮቹን ወደ ቀያቸው ለመመለስ ታቅዶ እንደነበር ያወሱት ምክትል ፕሬዚደንቱ በታቀደው መሰረት ያልተፈጸመው በአማራ ክልል በኩል የነበረው ዝግጅት ዝቅተኛ በመሆኑ ነው ሲሉ አስረድተዋል። የትግራይ ክልል ጊዜ አስተዳደር ምክትል ፕሬዚደንት በሰጡት መግለጫ ላይ የአማራ ክልል የመንግስት ኮሚኒኬሽንና በክልሉ የተቋቋመው የወልቃይ ጠገዴ ሰቲት ሁመራ ዞን አስተዳደር አመራሮች ምላሽና አስተያየት እንዲሰጡን ያደረግነው ጥረት ለጊዜው አልተሳካም። በተያያዘም ኔትናት ጀኔራል ታደሰ በቀዳሚው መግለጫቸው በክልሉ ይፈጸማል ካሉት የመሬት የብረታ ብረትና የማዕድን ምዝበራ ጋራ ተያይዞ ተጠያቂነት ለማስፈን አስተዳደራቸው እየሰራ መሆኑን ገልጸዋል። የማዕድን ዘርፍ የመንግስት አቅም የሚያጎለብትና ገቢውን የሚያሳድግ እንደሆነ አመልክተው በአሁኑ ወቅት አደገኛ ኬሚካል በህገወጥ መንገድ በመጠቀም ጭምር እየተካሄደ ነው ያሉት የምርት ሂደት ወደ ህጋዊ አሰራር ማስገባት እንደሚያስፈልግ አክለው አመልክተዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም